የአውሮፓ ህብረትና አባል መንግስታቱ ትናንት በዓለ ሹመታቸውን ያከበሩትን ሚስተር ጆ ባይደንና ምክትላቸውን ወይዘሮ ካማላ ሃሪስን በታላቅ ደስታ ነው የተቀበሏቸው። የህብረቱ ተቋማት መሪዎቹም ሆኑ የአባል መንግስታት መሪዎች ለአዲሶቹ የአሜሪካ ፕሬዚዳንቶች ያስተላለፏቸው የደስታ መልእክቶች ልዩ ትርጉም ያላቸውና ከዚህ ቀደም አዲስ ለሚመረጡ የአሜሪካ ፕሬዝዳንቶች ይላኩ ከነበሩት የተለዩ ሆነው ታይተዋል። የአውሮፓ ፓርላማ ፕሬዚዳንት ሚስተር ዳቪድ ሳሶሊ ባስተላለፉት መልእክት የጆ ባይደን በአሜሪካ ቤተመንግስት መግባት ከአትላንቲክ ማዶና ማዶ ላሉት ሁለት አውጉሮች አዲስ ዘመን መጀመሩን የሚያበስር ነው ሲሉ፣ የአውሮፓ ህብረት ፕሬዚዳንት ሚስተር ቻርልስ ሚሼል ደግሞ በአሜሪካ ኃላፊነት የሚሰማቸውና አመኔታ ሊጣልባቸው የሚችሉ መሪዎች ወደ ስልጣን መጡ በማለት ለፕሬዝዳንቱና ምክትላቸው ካማላ ሐሪስ ደስታቸውን ገልጸዋል። ላይክ ፒፕል ኦፍ ኦል ኔሽንስ እንደ ሌሎቹ ሀገሮች ሁሉ አሜሪካውያንም ኃላፊነት የሚሰማቸውና ተስፋ የሚጣልባቸው መሪዎች ያስፈልጓቸዋል። ፕሬዚዳንት ባይደን እና ምክትል ፕሬዝዳንት ካማላ ሃሪስ ይህንን እንደሚያሟሉ አምናለሁ በማለት ጠንካራ አውሮፓ፣ ጠንካራ አሜሪካ እንዲሁም የተሻለ ዓለምን በጋራ ለመገንባት አንድ ላይ እንደምንሰራ አምናለሁ ሲሉ መልእክታቸውን አስተላልፈዋል። ፎር ኤ ስትሮንገር ዩሮፕ ፎር ኤ ስትሮንገር አሜሪካ ፎር ኤ ቤተር ወርልድ የአውሮፓ ኮሚሽን ፕሬዚዳንት ወይዘሮ ኡርሱላ ቮንደር ላይን በበኩላቸው ያስተላለፉት መልእክት በፕሬዚዳንት ባይደንና በካማላ ሃሪስ ወደ ስልጣን መምጣት የተሰማቸውን ደስታ ከመግለጽ ባለፈ የዶናልድ ትራምፕ መሄድም እፎይታ የሰጣቸው መሆኑን የሚገልጽ ሆኖ ታይቷል። ከአራት ረዥም ዓመታት በኋላ አውሮፓ እንደገና በአሜሪካ ቤተ መንግስት ጓደኛ አግኝታለች። አውሮፓ ከቆየችውና ከምትታመነው አሜሪካ ጋር ወዳጅነቷን ለመጀመር ዝግጁ ናት ሲሉ በሁለቱ አገሮችና ህዝቦች ግንኙነት አዲስ ዘመን የተጀመረ መሆኑን አስታውቀዋል። የፈረንሳዊ ፕሬዝዳንት ኢማኑኤል ማክሮ የትናንቱን የጆ ባይደንና የካማላ ሐሪስን በዓለ ሹመት ልዩ በማለት አውሮፓና አሜሪካ አንድ ላይ የቆሙ መሆናቸውን ገልጸዋል። የጀርመኗ ቻንስለር ወይዘሮ ሜርከል በበኩላቸው ለአዲስ አይነት ግንኙነት ጅማሮ ዝግጁ መሆናቸውን ገልጸው በዓለ ሹመቱን የአሜሪካ ዴሞክራሲ የተከበረበት ቀን ሲሉ ደስታቸውን ገልጸዋል። የአውሮፓ ህብረት ሹማምንትም ሆኑ የአባል መንግስታቱ መሪዎች ያስተላልፏቸው የደስታ መልእክቶች ባለፉት አራት ዓመታት ከፕሬዚዳንት ትራምፕ ጋር የነበራቸውን አስቸጋሪ ቆይታና በአውሮፓና አሜሪካ የረጅም ጊዜ ግንኙነትና ወዳጅነት ላይም ተከስቶ የነበረውን ችግር የሚጠቁም ሆነው ታይተዋል። አውሮፓና አሜሪካ በተለይ ከሁለተኛው ዓለም ጦርነት በኋላ አንድ አካል አንድ አምሳል ሆነው ሲጠቃቀሙና ሲረዳዱ ዓለምንም በራሳቸው አምሳል ሲዘውሩ የቆዩትን ያህል ፕሬዚዳንት ትራምፕ መጥተው በመካከላቸው ውድድርና ፉክክርን ከማስፈን አልፎ በጥላቻ መፈራረጅንም እንዲፈጠር እንዳደረጉ ነው የሚነገረው። ከፓሪሱ የአየር ለውጥና ከኢራን ጋር ከተደረገው የኒኩለር ስምምነት በመውጣትም ፕሬዚዳንት ትራምፕ ዓለም አቀፋዊ ግንኙነቱን አመሰቃቅለውታል እንደ ብዙዎቹ አውሮፓውያን አስተያየት። በተጨማሪም የፕሬዚዳንት ትራምፕ አሜሪካ ትቅደም ፖሊሲና ህዝበኝነታቸው በአውሮፓ ላሉ አንዳንድ ብሔረተኞችና ህዝበኞችም መነቃቃትን መፍጠሩ አልቀረም። በመሆኑም የፕሬዚዳንት ባይደን እና የካማላ ሃሪስ ወደ ስልጣን መምጣት እዚህ አውሮፓ ደስታ የፈጠረው በዋናነት ፕሬዚዳንት ትራምፕ በመወገዳቸው እንደሆነ ነው በሰፊው የሚነገረው። አዲሱ አስተዳደርም አሜሪካ ከወጣችባቸው ዓለም አቀፍ ድርጅቶች እንድትመለስ በማድረግና ዓለም አቀፍ ስምምነቶችን በማክበር ፕሬዚዳንት ትራምፕ ያደፈረሱትን ዓለም አቀፋዊ ግንኙነት ያጠረዋል ተብሎ ይጠበቃል። በትላንትናው እለትም ፕሬዝዳንት ባይደን አገራቸውን ወደ ፓሪሱ የአየር ለውጥ ስምምነትና የዓለም የጤና ድርጅት እንድትመለስ ትዕዛዝ እንደሰጡ ታውቋል። በባይደን አስተዳደር የአሜሪካና አውሮፓ ግንኙነት እንደሚሻሻል ቢታመንም ቀድሞ ወደነበረበት አንድነቱ ይመለሳል ብሎ ማመን ግን አስቸጋሪ እንደሚሆን ነው የሚነገረው። አንዳንዶቹን ግንኙነቶች እንደነበሩ ለማድረግ ፕሬዝዳንት ባይደን ቢፈልጉ እንኳ አስቸጋሪ እንደሚሆንባቸው የሚታመን ሲሆን አውሮፓውያኑም በበኩላቸው ከእንግዲህ የአሜሪካ ጥገኛ የሚያደርጋቸውን ግንኙነት እንደማይፈልጉ ነው የሚታመነው። ከዚህም በቀር ቻይና ዓለም አቀፍ ኃይል የሆነች ከመምጣቷ ጋር ተያይዞ በአሜሪካና ቻይና መካከል በሚፈጠረው ውዝግብ አውሮፓ ገለልተኛ በመሆን ጥቅሟን ከማስጠበቅ ውጪ እንደ ከዚህ ቀደሙ ከአሜሪካ ጎን የምትቆም መሆኗን ብዙዎች ይጠራጥራሉ። ያም ሆኖ ፕሬዚዳንት ባይደንና ካማላ ሃሪስ በአውሮፓውያኑ ዘንድ ምናልባትም ከአሜሪካውያኑ ባልተናነሰ ሁኔታ የሞቀ አቀባበል ተደርጎላቸዋል፣ ብዙም ተስፋ ተጥሎባቸዋል። ገበያው ንጉሴ ለዲ ደብልዩ ብራስልስ።